የአርበኞች ግንቦት ሰባት ንቅናቄ ባለፈው ማክሰኞ በኢትዮጵያ በአሁኑ ሰዓት ሰላማዊና ሕጋዊ ተቃውሞ ለማድረግ ስለሚቻል በአንድ ወር ውስጥ አመራሩ ማለት ነው ወደ ሀገር እንደሚመለስ አስታውቋል። ይህን ማስታወቂያ ይዘን አድማጮች ለድርጅቱ ያላቸውን ጥያቄ ለአመራሩ እንዲያቀርብ መድረክ ከፍተናል። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ዛሬ ከሚመልሷቸው ጥያቄዎች መካከል ንቅናቄ ወደ ፓርቲነት ይለወጣልን? ከሌሎቹ ፓርቲዎች ጋር ሲዋሃዳል? የሚሉና ሌሎችንም ይገኙባቸዋል። ትዝታ በላቸው ነች የአድማጮችን ጥያቄ ወደ አቶ አንዳርጋቸው የምታደርሰው ሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቪኦኤ ላይ ቀርበው የአድማጮቻችንን ጥያቄ ለመመለስ ፈቃደኛ ስለሆኑ በነገሮት ላይ በርካታ ጥያቄ በአጭር ጊዜ ውስጥ ነው እያገኘ ነው። በፌስቡክ እንዲሁም በሬዲዮ ፕሮግራም አሰራጭተን ነበረ። በአጠቃላይ ለማለት ይቻላል እርሶን እያመሰገኑ ነው ስለከፈሉልን መስዋዕትነት እጅግ እናመሰግናለን ብለው ነው በየጥያቄው ላይ እንዳላነሳ ሁሉም አድናቆት እየገለጹ ነው። እና ይሄንን በቅድሚያ ልግለጽ ብዬ ነው። በጣም አመሰግናለሁ። ታዲያ ለዚህ ፕሮግራም ስለጋበሽኝ ይህንንም ምስጋና ላቀረቡት ኢትዮጵያውያን ወገኖች እኔም ከከፍተኛ ደረጃ አመሰግናቸዋለሁ። አመሰግናለሁ። ወደ ጥያቄውን ንግባ። መጀመሪያ የማሰማውት ጥያቄ በድምፅ የመጣልን ነው። እንስማው አብረን። ጤና ይስጥልኝ ዳኝ ይባላለው ከሲያትል ነው የምደውለው። ለአቶ አንዳርጋቸው ጥያቄ፣ አንደኛ ንቅናቄያችሁ የትጥቅ ትግሉን አቁሞ ወደ ሀገር ቤት እንደሚገባ አሳውቋል። ፓርቲ ሆኖ በመጪው ምርጫ ላይ ሳተፍ ታክሏል ወይ ካቀደ እርሶ በግሎ ለመወዳደር ያስባሉ? ዜግነት ውስጥ ሁለተኛ፣ እንደምንሰማው በሀገር ቤት ወደ ሰባ የሚጠጉ በውጭ ሀገር ከሀያ በላይ የፖለቲካ ፓርቲዎች አሉ እነዚህ ፓርቲዎች ምህዳሩ ይመቻችላቸው እንኳ በሁለት አመት ውስጥ እርስ በርሳቸው ልዩነታቸውን ቀርፈው ለህዝቡ አማራጭ ፖሊሲ ማቅረብ ይችላሉ ብለው ያምናሉ? ሶስተኛ በግሎ ለኢትዮጵያ አህዳዊ ወይስ ፌዴራላዊ መንግስት የሚያስፈልጋት ይመስሎታል? ለምን? አቶ ዳኘን አመሰግናለሁ። የዜግነቱን ጥያቄ ወደ ኋላ እንያዘው እና ሌሎች በርካታ ጥያቄዎች በዛ ላይ ስለመጡ ድርጅቶ አርበኞች ግንቦት ሰባት እንዴት ነው የሚወዳደረው የሚለውን በቅድሚያ ይመለሱልን። ኦኬ። በአሁኑ ጊዜ ድርጅታችን የወሰነው በኢትዮጵያ ውስጥ ያለው ሁኔታ ሰላማዊ እና ህጋዊ በሆነ መንገድ መታገል የሚያስችል ነው። ስለዚህ የትጥቅ ትግል አቁሞ በህቡ መንቀሳቀስ አቁሞ ይፋዊ የሆነ እንቅስቃሴ በኢትዮጵያ ውስጥ ገብቶ ያደርጋል። ያ ይፋዊ የሆነ እንቅስቃሴ ምን መልክ ይኖረዋል? ለፖለቲካ ድርጅት ተደራጅቶ ፓርቲ ሆኖ ለስልጣን ይወዳደራል አይወዳደርም የሚለው የድርጅቱ አባላት ጠቅላላ ጉባኤ ውሳኔ ስለሆነ እስካሁን የተወሰነ ነገር አይደለም። ነገር ግን የአባላትና አስተያየት መሰብሰቢያ የሚያመለክተው እንደ ፓርቲ ሆኖ የሚቋቋም እንደሆነ ነው። ግን ይሄ የጠቅላላ ጉባኤ መጨረሻ እልባት የሚሰጥበት ይሆናል። የዝግጅቱ ጉዳይ በኢትዮጵያ ሕገ መሠረት በኋላ እንመጣበታል ብትይም፣ አንድ ሰው የውጭ ሀገር ዜግነት ይዞ በሀገሪቷ ውስጥ ስልጣን መያዝ የሚችልበት ህግ አይፈቅድም ያለው ግን ያው እነ መለስ ዜናዊ፣ እነ ካሱ ይላላ፣ እነ ከበደ ሁሉም ግማሽ የሶማሌ ግማሽ የሱዳን ፓስፖርት ግማሽ የእንግሊዝ ግማሽ የአሜሪካን ፓስፖርት ይዞ ነው ሀገሩን ሲገዙት የነበረ ያለው እና ግን ያም ሆነው ይሄ ችግር ሊኖር እንደሚችል ይገባኛል። አንድ ነገር ካልሆነ በስተቀር የኔ ውድድር የመግባት ጉዳይ ወይ እንግሊዝ ዜግነትን የማንሳት ወይ ደግሞ በኢትዮጵያ መንግስት በበኩል የሁለት ሀገር ዜግነት የመስቀድ ህግ የማውጣት ጉዳይ ጋር የተያዘ ይሆናል ማለት ነው። ስለዚህ አስቸጋሪ ነገር አይደለም። ምን አንድ የፖለቲካ ድርጅቱን ስራዎች የሚገባ እስከሰራው ድረስ አቅምና ችሎታ ያላቸው በርካታ ተመራቂዎች እዛ ሀገር ላይ ማፍራት የሚያቅት አይመስለኝም። እድሜያችንም እየገፋ ነው እና እንደውም ቶሎ ወጣቶች ጠብቶ መገላገል ነው የሚሻለው። እንግዲህ አቶ ዳኜ ከዛ ውጭም ስለ ምህዳሩና ስለ ፓርቲዎች ብዛትም አንስተዋል። አቶ ዳኜ አዎ፣ የፖለቲካ ፓርቲዎች እውነት ለመናገር በጣም በዝተዋል። ያለው ማነስ አለባቸው። እውነት እንደሚነገረው የፖለቲካ ፓርቲዎች ለምንድን ነው የሚበዛው? እንደው በደንብ ይመርምር ከተባለ በአለም ላይ ሶስት ወይ አራት መሰረታዊ የሆኑ የፖለቲካ ርዕዮተ ዓለሞች ናቸው ያሉት እና ማንም የፖለቲካ ድርጅት ከነዚህ ውጭ ሊወጥ አይችልም። ግን በሀገራችን የተፈጠሩት ድርጅቶች ከዚህ በላይ ነው። በጣም አስር እጥፍ ይሆናል ቁጥራቸው ሃያ እጥፍም እንደውም። ስለዚህ በእነዚህ ርዕዮተ ዓለም ዙሪያ መሰባሰብ ቢችሉ ከአራት ወይ ከአምስት ትልቅ ድርጅቶች በላይ እዛ ሀገር ውስጥ መገኘት የለበትም እና ወደዛ መጥበብ አለባቸው። እውነተኛ ዲሞክራሲያዊ የሆነ ትግል በድርጅቶች መካከል ይደረግ ከተባለ ጠንከር ጠንከር ያሉ የተለያዩ ርዕዮተ ዓለሞችን የሚወክሉ ድርጅቶች ቢኖሩ ጥሩ ነው። ለዛ መሰራት አለበት። በዚህ አጭር ጊዜ ውስጥ እነዚህ ፖለቲካ ፓርቲዎችን እንደዚህ ማሰባሰብ እና ለህዝቡ በሚመቹ መልኩ አድርጎ መድረስ ይቻላል ወይ፣ ምርጫው የቀረ ሁለት ዓመት ነው እና ለሚለው ጥያቄ ሁለት ዓመትም አይደለም አይ ቲንክ አንድ ዓመት ከሰባት ወር በታችን ሳይወርድ አልቀርም አሁን ይመስለኛል። ስለዚህ እኛ ችግር ይኖረዋል ብለን ነው የምናስበው። ይህንን ችግር በተወሰነ ደረጃ መንግስት ተረድቶታል። ውሳኔ የወሰነበት ነገር አይደለም፣ ግን ሁኔታዎችን እያየ አንድ ነገር ያደርጋል የሚል አለን። እንደተባለው ጥያቄ እንዳቀረቡት ቀላል አይመስልም። ፌደራላዊ ወይ አህዳዊ መንግስት ለሚለው ጥያቄያቸው በኢትዮጵያ ውስጥ ሁል ጊዜም ፌደራላዊ የሆነ መንግስት ነው የህዝቡን ጥቅም የህዝቡን መብት ማስከበር የሚችለው ስልጣን ከአንድ ማዕከል ተይዞ ተግባራዊ ከሚሆንበት አሰራር ስልጣን በብዙ ቦታዎች ተከፋፍሎ ለህዝብ በቀረበበት ሁኔታ የያየ አካባቢው ህዝብ የሚመሩትን ሰዎች መርጦ ማውረድ የሚችልበት ዴሞክራሲያዊ ስርዓት መኖር ብዙዎቹ መሰረታዊ ከህዝቡ ማህበራዊ ኢኮኖሚ እና ሌሎችም ነገሮች ጋር የተያዙ ውሳኔዎች እዛው በህዝቡ ተወካዮች አማካኝነት በአካባቢው ተወሰኑ ማለቅ ያለባቸው አሰራር የፍርድ ስርዓቱንም ጨምሮ ቢሆን ለማንኛውም ተቀላጠፈም ስራ ይሆን የህዝብ መብት ለማክበርም ተገቢ ነው የሚል እምነት ነው ያለን ግን ፌዴራሊዝሙ በምን መልክ ይሆናል የሚለው፣ አሁን ያለ ፌዴራሊዝም አለ በቋንቋ ላይ የተመሰረተ ፌዴራሊዝም ነው። በቋንቋ ላይ ተመስርቶ በጣም መከረረ ዘረኝነት ጋር የተላበሰ ፌዴራሊዝም እየሆነ ሄደው፣ በዛ መንገድ በመዋቀሩ ህዝቦች መካከል ግንኙነት እንደ መፍጠር ፋንታ ሰዎች ራሳቸውን በዘር ማንነት ትርጉም እየሰጡ የሚሳሳቡበትን ሁኔታ ነው የፈጠረው። ይሄ ተጠናክሮ እየቀጠለ በሄደ ቁጥር ፌዴራል የሆነ አገር አይደለም፣ አገር እንዳይኖር ወደሚያደርግ ደረጃ እየሄደ እንደሆነ የሚያሳዩ ምልክቶች አሉት። እና ፌዴራሊዝሙ በምን መልኩ ነው የሚሆነው፣ ያልተማከለ አስተዳደር የሚባለው በምን መልኩ ነው የሚሆነው የሚለው ነገር በደንብ መመርመር ያለበት ነገር እንደሆነ የሀገሪቷ የፖለቲካ ኃይሎች አብዛኛዎቹ የተረዱ ስልጣን ላይ ያለው መንግስትም የተረዳው ነው። ግን ፌዴራሊዝም በምንም አይነት በሌላ አህዳው የሆነ ነገር መተካት አለበት የሚል እምነት የለንም። አይጠቅማትም፣ ለሀገሪቷም አህዳዊ የሆነ የተማከለ አስተዳደር ተከታይ ጥያቄ አለኝ። በተለይ ስለ እንቅስቃሴው የአርበኞች ግንቦት ሰባት ጉባኤ ተጠርቶ ይወሰናል ምን እንደሚሆን ብለዋል። አሁን መግባት ብቻ ነው። አርበኞች ግንቦት ሰባት ከገባና በፓርቲ ከተዋቀረ ጠቅላይ ሚኒስትር አብይ አህመድ እንደሚሉት ተፎካካሪ ፓርቲ ከሆነ የፖለቲካ ፕሮግራሙ ምንድን ነው የሚሆነው? በፓርቲ ደረጃ ገና አልተወሰነም። ግን ፓርቲ ቢሆን ምን አይነት ይሆናል ለሚለው በዋነኛነት የርዕዮተ ዓለም ጉዳይ ነው። ማህበራዊ ፍትሕን ማዕከል ያደረገ የፓርቲ ነው የሚሆን ያለው አርበኞች ግንቦት ሰባት አባላት እስካሁን ድረስ ባጠቃላይ በሚያሳዩት የፓርቲ ፕሮግራም ዝንባሌ አብዛኛውን የሀገሪቷን ህዝብ በተለይ በጣም የተጎዳውን ደሃውን ራሱን መርዳት የማይችል የተለያዩ መንገዶች አካለ ስንኩላን የሆኑትን በህብረተሰብ ውስጥ ብቻ ችግር የደረሰባቸውን የተጎዱ በትምህርትም፣ በጤና አገልግሎትም፣ በስራ ማጣትም በከፍተኛ ደረጃ የተጎዱትን በጣም ብዛት ያለውን ሀገሪቷ ወደ ዘጠና አምስት በመቶ የሚሆነውን ህዝብ በዋነኛነት ሊዳረስ የሚችሉ ፖሊሲዎች እያራመደ የሚሄድ ድርጅት ይሆናል የሚል እምነት ነው ያለው። እና ፓርቲ ፖሊሲ በዚህ መልኩ በማህበራዊ ፍትህ ላይ የተመሰረተ ነው የሚሆነው። እንግዲህ ቀደም ሲል እንዳሉት ምርጫ የሚካሄድ ከሆነ በምርጫ ከሆነ የሚቀጥለው ተሳትፎ የሚደረገው አመት ከሰባት ወር ነው የቀረው እና ጠቅላይ ሚኒስትር አብይ አህመድ ደግሞ የፖለቲካ ፓርቲዎች የሽግግር መንግስት ሲጠይቁ ከሽግግር ይልቅ ለምርጫ ተዘጋጁ እያሉ ነው። ለምርጫ ስትዘጋጁ ደግሞ አንዳንድ የፖለቲካ ምሁራን እንደሚሉት ባለው ሕገ መንግስት ነው ለምርጫ የምትቀርቡት። ይህን እንዴት ይመለከቱታል? አቶ አንዳርጋቸው ሕገ መንግስቱ ብዙ ችግሮች ያሉበት እንዲሁም ከምርጫ ጋር በተያያዘ የሚያመጣው ነገር የለም። ትልቁ ቁም ነገር ከምርጫ ጋር የተያያዘ ችግር የሚፈጥሩ ነገሮች በሀገሪቷ ውስጥ ያለው የፍትህ ስርዓት በተመለከተ ነው። የፍትህ ስርዓት ለአንድ ፓርቲ ወገንተኛ ሆኖ ኢህአደግ ለሚባል ድርጅት ወገንተኛ ሆኖ በጣም የሚገርም ፍርድ በገምድል ፍርድ የሚፈረድበት ነው የነበረው። ሌላው ከምርጫ ጋር ተያያዥነት ያለው በሀገሪቷ ውስጥ ያለው ሚዲያዎች፣ የመገናኛ ብዙኃኖች የሁሉንም ፓርቲዎች የሀሳብ አመለካከት ለሁሉም በስፋት በእኩልነት ያቀርባሉ ወይ የሚል ነው። ከሚዲያ ጋር የተያያዘ ችግር ምርጫ ጥሩ የመጥፎ ሊያደርገው ይችላል። ተመሳሳይ ሌላው ትልቅ ቁም ነገር የምርጫ ቦርድ ነው ገለልተኛ ያልሆነ ሁለት ሺህ አምስት ምርጫ ላይ የነበረው አይነት በወያኔ አደጋ አባላት የተሞላ የምርጫ ቦርድ ምርጫ እንዲጭበረበር በተወያኖች በተሸነፉበት ቦታዎች ሁሉ አልተሸነፉም የሚል ወይ ተጭበርብረው ተሸንፈዋል ብሎ እንደገና ምርጫ እንዲደረግ ያዘዝ አይነት ምርጫ ቦርድ ከሆነ ምርጫው ፍታዊና ሰላማዊ የመሆኑን ችግር ባብሰዋል። ስለዚህ በተለይ እነዚህ ሶስት ቁልፍ ተቋማት ላይ የሚሰራ ነጻ ማድረግ ነው ምርጫ ቦርዱንም ገለልተኛ የሆኑ ሰዎች ያሉበት ፓርቲዎች የተስማሙበት አንድ ምርጫ ቦርድ የማቆም ነው። ሚዲያውንም ገለልተኛ የሆኑ ሰዎች የተሞሉበት አንድ ቦርድ አቁሞ ስራውን በነጻነት እንዲያከናውን የማድረግ ጉዳይ ነው። በፍርድ ቤት ያለው ጉዳይ ከእነዚህ ወሰብሰብ ይላል። ምክንያቱም አስራ አንድ ዓመት ከሰባት ወር ዳኛ ማምረት አይቻልም። ይሄንን ችግር ለመወጣት ከምርጫ ጋር በተለይ ለተያያዙ ማናቸው ውዝግቦች ራሱን የቻለ ከፍርድ ቤቶች ውጭ የሆነ ዳኝነትን የሚመለከት ከውጭም ሀገር ያሉ ኢትዮጵያ ከፍተኛ የዳኝነት ችሎታ ያላቸውም ሰዎች ሲሆኑ ሀገር ውስጥም ያሉ ያልተበከሉ ዳኞች ያሉበት ኮሚሽን በጋራ ተቋቁሞ ከምርጫ ጋር የሚነሱ ክርክሮችን፣ ውዝግቦችን ወደሱ በመግፋት ማቃለል ይቻላል። ሌላው ትልቁ የሆነ እርቅያን ችግር ላይ የሚጥለው ወታደራዊ ተቋሙ ፖሊሱና ደህንነቱ ነው። ይሄ በአጭር ጊዜ ውስጥ በአንድ አመት ሰባት ወር አይደለም፣ በአስር አመትም ነጻና ገለልተኛ ማድረግ እንደማይቻል ከተለያዩ ሀገሮች ተሞክሮ እያየ ነው። አሁን እኛ ድሮ ቀለል ያለ አመለካከት ነበረን። እሱ ላይ የሚሰራ ስራ ኮሚሽን ተቋቁሞለት በሂደት ወደዛ የሚሄድ የማድረግ ጉዳይ እንጂ ለምርጫው በቀላሉ የሚደርስ እንዳልሆነ መገንዘብ ይኖርብናል። ስለዚህ እነዚህም ነገሮች ማስተካከል ብለናል። ምርጫውን በተመለከት ሲተካከሉ፣ ፍትሐዊና ነጻ ምርጫ ማድረግ ይቻላል። ህገ መንግስቱ ውስጥ ያሉት የማንፈልጋቸው ነገሮች ካሉ እነዚህ ነገሮች እነዚህ እነዚህ ነገሮች አብዛኛው ህዝብ ድምፅ ሲሰጠን እና እነዚህን ነገሮች ከህግ እናወጣለን ወይም እንሰርዛለን የሚለውን ነገር በድምፅ እስካጸደቀው ድረስ ምክንያቱም ምርጫ ማኒፌስቶ ውስጥ የማትፈልጊያቸውን ህጎች ለመሰረዝ የሚያስችል የህዝብ ድምፅ እንዲሰጥሽ ጥያቄ ሁሉ ማቅረብ ይኖርብሻል። ያንን ካደረግሽ በተሰጠው ድምፅ አማካኝነት ህጉ በሚያዘው አማካኝነት በህገ መንግስቱ ያሉትም የተወሰኑ ህዝብ አዎ ይሰረዘራቸውን ነገሮች ወደ መሰረት መሄድ ትችላለሽ። አለሁ ግን ህገ መንግስቱ ውስጥ ይስተካከል እስኪሻሻል ተብሎ ምርጫ የሚራዘሙበት ሁኔታ ይህን ያህል አስፈላጊ ነው ብያላ ምንም ያለው አቶ አንዳርጋቸው ጽጌ። የአድማጮችን ሰዓት እየተሻማዊ ነው። ነገር ግን እንደው አንድ የመጨረሻ ጥያቄ እዚህ ላይ በአጭር ጊዜ በአመት ከስድስት ወር ውስጥ እነኝን ሁሉ ነገሮች ለማስተካከል ከመንደፋደፍ የሽግግር መንግስት ተመራጭ አይሆንም ለተቃዋሚ ፖለቲካ ፓርቲዎች ወል በሽግግር መንግስት ላይ በጣም ግልጽ የሆነ አቋም ሆነ ያለኝ እንደ ድርጅትም በአሁኑ ሰዓት ላይ በኢትዮጵያ ውስጥ አለን የሚሉት ድርጅቶች ብዛት ወደ መቶ ያልደረሰበት ሰዓት ላይ፣ ሽግግር መንግስት ማለት ደግሞ በሽግግር መንግስት ውስጥ የሚሳተፉ ሁሉም የፖለቲካ ድርጅቶች መንግስታዊ ስልጣኖችን በተለያየ መንገድ የሚካፈሉበትን አይነት ሁኔታ የሚጠይቅ በመሆኑ እያንዳንዱ ድርጅት የዚህ ሚኒስቴር ካልሆን ከዚህ ሀገር አምባሳደር የእኔ ሰው ካልሆነ በሚል ሙግት ውስጥ የሚጨምርና አሁን ላለንበት ሁኔታ ፈጽሞ ሊበጅ ወደማይችል ንትርክ የሚያስገባ በመሆኑ የሽግግር መንግስት አንቺ እንደምታስቢው እነዚህን ከምርጫ ጋር የተያዙ ነገሮች በማሟላት ላይ የሚሰራው ነገር አይደለም። ስልጣን ጋር በተያዘ ሊመጣ የሚችለ በሽታ የከፋ በመሆኑ እነዚህን ያልናቸውን ምርጫ የሚያስፈልጉትን ሁኔታዎች ያለ ሽግግር መንግስት ማመቻቸቱ የተሻለ ነው። አገሪቷ ካለችበት አስቸጋሪ ሁኔታ የሚል እምነት ነው ያለኝ። ቢሆኑ ቁጥራቸው አነስተኛ የሆነ ሁለት ድርቻዎች መኖሩ ከሽግግር መንግስትም አልፈው የብሔራዊ አንድነት መንግስት አቁመው ምርጫውን እንደውም አምስት ዓመት ሊያራዝሙ ቢችሉ እንደውም ለሀገሪቷ ይበጃል የሚል እምነት ነው ያለኝ። እንኳን ተቃዋሚ ሳይሆን በፉክክር መልኩም ለመሄድ ፖለቲካ ገና ያልደረሰች አገር ናት። አገር የማዳን የማረጋጋት መሰረታዊ የሆኑ ከስርዓትነት ጋራ ሌሎች ኢኮኖሚያዊ ችግሯን በተወሰነ ደረጃ ካበሰች በኋላ ወደ ምርጫ ብትሄድ የተሻለ ነው የሚል እምነት አለን። ግን ያ ድርጅት እምነት የሁሉም ድርጅቶች እምነት ሊሆን ስለማይችል የተቻለ መጠን ምርጫው ፍትሃዊ እንዲሆን በሚያደርገው ስራ ላይ ተሳታፊ ሆነን ወደ ምርጫ የሚመጣ ነገር ካለ ከጸደቀ ፓርቲ መሆናችን ድርጅቱ ወደዛ ሄዳል። እርግጠኛ ነኝ፣ በአንድ አመት ከሰባት ወር ብቻ ላይ የሚያቆም አይመስለኝም። ገዢ ፓርቲም የተረዳው ያለ ይመስለኛል። ሊራዘን የሚችል ግምት አለኝ፣ ያለው ብዙም ብዙም ጊዜ ባይሆን ማለት መልካም የአርበኞች ግንቦት ሰባት ዋና ጻፊ አቶ አንዳርጋቸው ጽጌ፣ ወደ ቀጣይ ጥያቄዎች እንሄዳለን። ይህም ጥያቄ በርካታ ሰዎች የጠየቁት ነው። ስለ ግንቦት ሰባት ተዋጊዎች ሰራዊት ነው። አሰማውታለሁ አንድ ሁለቱን። ጤና ይስጥልኝ። ቪኦኤ ኢሳያስ ታደሰ እባላለሁ። ከዚህ ከዲሲ አካባቢ ነው የምደውለው። የአርበኞች ግንቦት ሰባት አመራሮች ወደ አዲስ አበባ ገብተው ትግላቸውን ለመጀመር እየተዘጋጁ መሆኑን ሰምተናል። እንግዲህ ከዚህ በፊት አርበኞች ግንቦት ሰባት የትጥቅ ትግል ውስጥ የነበረ ድርጅት ነው። ሆነ ወታደሮች ነበሯቸው ብዬ ያስባለው ቸውም አሉንም ያሉ አሉ። ከዚህም በፊት በእርግጥ የት ምን እያደረጉ እንደነበሩ በአጠቃላይ ምንም አይነት ማስረጃ ትሰጡን አልነበረም። በእርግጥ ነገር ግን አሁን እነዚህን ግለሰቦች ወዴት ነው የምታደርጓቸው? አሁንስ በምን ሁኔታ ላይ ነው ያሉት? ነገስ በምን ሁኔታ ላይ ነው የሚቀጥሉት ወደ ሀገራቸው ገብተዋል? ወይስ ይገባሉ?